ሰላም ለኢ እስትንፋስከ እስትንፋሰላይ ምውቅ ጊዜ ፍናሰርክ ዘነፋ ገነተር ወያን ደቂቅ ኢየሱስ ክርስቶስ ጠፈር ሃይማኖት ወጽርቂት ሃውሁ ከዋክብት በአየርከ ምጡቅ ወያን በሰብሱ ደመናት እማ አረወሰ